ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የኢትዮጵያውያን ማኅበር በቪክቶሪያ ከሕግ ውጪ የሚፈጸሙ ግድያዎች ምጣኔ ሀብታዊ ውድቀትና የሰብአዊ መብቶች ቀውስ ኢትዮጵያ ውስጥ በአስቸኳይ እንዲገታ አፋጣኝ ጥሪ አቀረበ የተቃዋሚ ቡድን መሪ ሱዛሊ ድጋፋቸውን ለነፈጓቸው የምክር ቤት አባል ምጸታዊ ውዳሴ ያቀረቡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢትዮጵያውያን ማኅበር በቪክቶሪያ ከሕግ ውጭ የሚፈጸሙ ግድያዎች ምጣኔ ሀብታዊ ውድቀትና የሰብአዊ መብቶች ቀውስ ኢትዮጵያ ውስጥ በአስቸኳይ እንዲገታ ሲል አስቸኳይ ጥሪ አቅርቧል። የማኅበረሰብ ማኅበሩ ኖቬምበር 18 ኅዳር 8 ባወጣው መግለጫ በአሁኑ ወቅት ሀገሪቱ የሞራል ምጣኔ ሀብታዊና ማኅበራዊ ቀውስ ውስጥ እንደምትገኝ አመላክቶ ረብ የለሽ የደም ፍሰት፣ ምጣኔ ሀብታዊ መንኮታኮት፣ ኢትዮጵያን እየናጠ ያለው ሰብአዊ ሥቃይ ባፋጣኝ እንዲያበቃ ሲል ጠይቋል። አቤቱታውንም በቀጥታ ለኢትዮጵያ መንግሥት፣ ለፖለቲካ ፓርቲዎችና ታጣቂ ኃይሎች ያቀረበ ሲሆን በግልባጭም ለአውስትሬሊያ መንግሥት፣ የአውሮፓ ኅብረት፣ ለዩናይትድ ስቴትስ መንግሥት፣ የአፍሪካ ኅብረት፣ ለሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናልና ሉላዊ ሲቪል ማኅበረሰብ እንዲሁም ለዓለም አቀፍ ማኅበረሰብ አሰምቷል። በቅርቡ የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ ያወጣውን ሪፖርት በዋቤነት በመንቀስም ከሴፕቴምበር 2024 እስከ ጃንዋሪ 2025 ባሉት ጊዜያት የ115 ሲቪሎች ሕይወት በጎንደር በኖቬምበር 2025 43 ያህል የኢትዮጵያ ኦርቶዶክስ እምነት ተከታዮች በአስከፊ ሁኔታ ባርሲ ነገሌ ኦሮሚያ ክፍለ ሀገር ውስጥ መገደላቸውንና ሌሎች ሦስት ሰዎችን መታገታቸውን አመላክቷል። ክስተቱ አስቸኳይ ብሔራዊ ጉዳይ በመሆኑም የኢትዮጵያ መንግሥት ሁሉም ፓርቲዎች፣ ዓለም አቀፍ ማኅበረሰብ አባላት እና መንግሥታት ወሳኝ እርምጃ በመውሰድ ለፍጻሜ እንዲያበቁ ሲል አበክሮ አሳስበዋል። የሊብራል ፓርቲ መሪ ሱዛሊ የተወሰኑ የምክር ቤት አባሎችን ባሕሪ በመጸየፍና ለሳቸውም ድጋፍ እንደሌላቸው በመግለጽ ከፓርቲው የተሰናበቱትን ሆሊ ሂውስ አወደሱ። ሴኔተር ሂውስ የሕግ መወሰኛ ምክር ቤት አባልነት የሥራ ጊዜያቸው የሚያበቃው በሜይ የምርጫ ወቅት ቢሆንም ትናንትናው ምሽት ይፋ የሥራ መልቀቂያቸውን አቅርበዋል። ወይዘሮ ሂውስ የፓርቲያቸው የምክር ቤት አባላት ከመስመር የወጡና ሰነፎች ናቸው፣ ፓርቲውም ከእሴቶቹ ርቋል፣ በውስጥ ሽኩቻዎችም እየተናወጠ ይገኛል በማለት ለሲድኒ ራዲዮ ቱ ኢቢ ተናግረዋል። ይሁንና የተቃዋሚ ቡድን መሪዋ ሱዛሊ ለሴኔተር ሂውስ ትችት ቀጥተኛ ጽፋ ከመስጠት ይልቅ ሽሙጥ አዘል ውዳሴ ከምክር ቤት ወጥተው ቡና ቤት መክፈታቸውን በማንሳት ሲናገሩ ሆሊዊ መልካም ወዳጅ ናት። ለ25 ዓመታት ያህል አውቃታለሁ። አሁንም ድረስ ወዳጆች ነን። ለአድማጮች እንዲህ ላለው በቅርቡ ወደ ኒውሳውዝ ዌልስ ማዕከላዊ ምዕራብ ሄደው ሌትጎ አጠገብ አንድ ቡና ቤት ከፍተዋል። ከቡና ቤቱ ደጃፍም በርካታ ብልህነትን የተላበሱ ንግግሮች ይኖራሉ ሲሉ ለኤቢሲ አርኤን ተናግረዋል። ፓርቲያቸው በአየር ንብረት ለውጥና የኢሚግሬሽን ፖሊሲ እየተናጠ ያለው ሱዘሊ ከአመራር ሊያስወግዳቸው እያደቡ እንደሆነ ተደጋግሞ ቢነሳባቸውም አስተያየቶቹን ለአስተያየት ሰጪዎቹ ተዋለው ከማለት ያለፈ ምላሽ ለመስጠት አልወደዱም። በሪፐብሊካን ፓርቲ ቁጥጥር ስር ያለው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የአወዛጋቢው የፒስተን ፋይሎች ለሕዝብ ይፋ እንዲሆኑ በሙሉ ድምፅ አሳልፈዋልን። በወሲብ ሕገወጥ ተግባራት በወንጀል የተፈረደባቸውና ሕይወታቸውንም በገዛ እጃቸው እስር ቤት አጥፍተዋል የተባሉት ጄፍሪ ፒስተን ፋይሎች በዶናልድ ትራምፕ ደጋፊዎች መካከል ክፍፍሎሽን ፈጥሮ ይገኛል። የትራምፕ ተቀናቃኙ የዲሞክራት ፓርቲ በፋይሎች ውስጥ የዶናልድ ትራምፕ ንክኪ ይገለጣል በሚል ግፊት ሲያደርግ ቆይቷል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 101 የኢትዮጵያ ብር ከ44 ሳንቲም ይዘርዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 56 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያ እናሰማልን። ሲድኒ ረፋዱ ላይ ላካፋ ይችላል፣ ዝቅተኛ 18፣ ከፍተኛ 24። ሜልበርን ረፋዱ ላይ ላካፋ ይችላል፣ ዝቅተኛ 10፣ ከፍተኛ 16። ብሪስብን በከፊል ደመናማ ይሆናል፣ ዝቅተኛ 19፣ ከፍተኛ 29። ፐርስ በከፊል ደመናማ ይሆናል፣ ዝቅተኛ 17፣ ከፍተኛ 28። አድላይድ ደመናማ ይሆናል። ዝቅተኛ 10 ከፍተኛ 21። ሆባርት ረፋዱ ላይ ላካፋ ይችላል። ዝቅተኛ 7 ከፍተኛ 10። ካምብራ ረፋዱ ላይ ላካፋ ይችላል። ዝቅተኛ 11 ከፍተኛ 27። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 25 ከፍተኛ 35። አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 8 ከፍተኛ ሀያ አንድ ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናስመልን። ኢትዮጵያውያን ማኅበር በቪክቶሪያ ከሕግ ውጭ የሚፈጸሙ ግድያዎች፣ ምጣኔ ሀብታዊ ውድቀትና የሰብአዊ መብቶች ቀውስ የኢትዮጵያ ውስጥ በአስቸኳይ እንዲገታ አፈጣኝ ጥሪ ያቀረበ የተቃዋሚ ቡድን መሪ ሱዛሊ ድጋፋቸውን ለነፈጓቸው የምክር ቤት አባል ምጸታዊ ውዳሴ ያቀረበው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።